አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ እጅግ በጣም የተመሰገንክ የተፈራህ አምላካችን መጠጊያችን እግዚአብሔር በጌታችን በኢየሱስ ክርስቶስ ታላቅ ምሕረት በኩል እሱ በመስቀል ላይ በሰራው ስራ ምክንያት በፊትህ በታላቁ አምላክ ዙፋን ፊት እንድንቀርብ ይህንን ትልቅ እድል እና መብትም ስለሰጠህን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን አንተ ታላቅ አንተ ቅዱስ ነህና ንጹህ ነህና በፊትህ በቀረብንበት በዚህ ሰዓት በጌታችን በኢየሱስ ክርስቶስ ንጹህ ስራ በኩል ይቅር እንድትለን በደላችንን ሁሉ ከኛ ላይ እንድታነሳ፣ አቤቱ በእሽታ መንፈስ እንድደግፈን እና በመካከላችን በጌታ በመንፈስ ቅዱስ ኃይል እንድትመላለስ እንለምንሃለን። ስለ እያንዳንዳችን ክብር ሁሉ ላንተ ይሁን። አቤቱ በቃልህ ልጆችሽ ከኔ የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ብለህ እንደተናገርክ ካንተ እንድንማር ሰላማችንም እንዲበዛ በጌታ በኢየሱስ ስም በመካከላችን ተመላልሰህ እንድታስተምረን፣ እንድትናገረን፣ እንድትባረከን ጥያቄዎቻችንን ሁሉ ከአይምሯችን ላይ እንድታነሳ ደግሞም ካንተ ጋር እንድታቀራረበን በጌታ በኢየሱስ ስም እንማጸናሃለን። በዚህ ሁሉ ክብር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው መዝሙራችን ቁጥር 24 ነው። ቁጥር 24 አዲስ ዝማሬ እንዘምር፣ የተስፋ የጋቢ ሰው መዝሙር ነው እንዘምረዋለን። በረኛቸው የታመኑ በመስኩ የተሰማሩ ዱካውን የተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ ማቃችንን ቀዷልና ጸጋውን አልብሶናልና ክብራችን ትዘምርለት። ፍቅሩ አጽናንቶናልና ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንን ታፍረዋልና፣ ያደፈጡት ሊያጠቁን አዲስ ዝማሬ እንዘምር Lemedeni taçın kır, yemesken acının şıta, en azarık be el el ta. Adi zemir en zemir, Lemedeni taçın kır, yemesken acının şıta, en azarık be el el ta. Be በአምላካችን ደስ በለን እና ጨብጭብልልን በል ለምን ስንቆጥባለን! ቁጥባለን በምስቀናችን ዝማሬ ምሽጉን እናፈርሳለን። በመንፈሳዊ ጦርቃ ድል በድል እንሄዳለን። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ጥሩ ነው። የዘመር ነው እግዚአብሔር አምላካችን ይመስገን። የመጀመሪያው የመጽሐፍ ቅዱስ ንባባችን ከመዝሙር 27 ላይ ነው። መዝሙር ቁጥር 27፣ የዳዊት መዝሙር ይላል አነብላችኋለሁ። እግዚአብሔር ብርሃኔና ደህንነቴ ነው፣ ማንን እፈራለሁ? እግዚአብሔር የሕይወቴ ብርታት ነው፣ ማንንስ እፈራለሁ? ክፉ አድራጊዎች፣ ጠላቶቼና ባላጋራዎቼ ስጋዬን ለመብላት በእኔ ላይ በመጡ ጊዜ እነሱ ተሰናካከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፤ ጦርም ቢነሳብኝ እኔ በዚህ ይተማመናለሁ። ከእግዚአብሔር አንዲትን ነገር ለመንኩ፣ እሷንም እፈልጋለሁ፤ በዘመኔ ሁሉ በእግዚአብሔር ቤት እንድኖርና የእግዚአብሔርን መልካምነት እንዳይ፣ በመቅደስም ውስጥ በመቅደሱም ውስጥ እንዳስተውል። በችግር ጊዜ በመጠለያው ይሰውረኛል፤ በድንኳኑም ስውር ስፍራ ይሸሽገኛል። እሱ በዓለት ላይ ያቆመኛልና የእኔም ራስ በዙሪያዬ ካሉት ከጠላቶቼ በላይ ከፍ ከፍ ይላል። ስለዚህም በድንኳን ውስጥ የደስታን መስዋዕት አቀርባለሁ፣ እዘምራለሁ። አዎን ምስጋናን ለእግዚአብሔር እዘምራለሁ። አቤቱ እግዚአብሔር ሆይ በድምፄ ወደ አንተ ስጣራ ስማኝ፣ በእኔም ላይ ምህረትን አድርግ፣ መልስልኝም። ፊቴን ፈልጉት ባልክ ጊዜ ልቤ ለአንተ እግዚአብሔር ሆይ ፊትህን እፈልጋለሁ አለች። ፊትህን ከእኔ አርቀህ አትሰውር፣ ባሪያህም በቁጣ አትመልሰው፣ ረዳቴ ሆነሃል። የደህንነቴ አምላክ ሆይ አትተወኝ፣ ደግሞም አትጣለኝ። አባቴና እናቴ እኔን በተውኝ ጊዜ ያን ጊዜ እግዚአብሔር ይሰበስበኛል። አቤቱ እግዚአብሔር ሆይ መንገድህን አስተምረኝ፣ በጠላቶቼ ምክንያት በትክክል ጎዳና ምራኝ። ለጠላቶቼ ፈቃድ አሳልፈ አትስጠኝ። የሐሰት ምስክሮች በእኔ ላይ ተነስተዋልና ጭከናንም ያመነጫሉ። በሕያዋን ምድር የእግዚአብሔርን ቸርነት ለማየት ባላ ምን ኖሮ ተስፋ ቆርጥ ነበር። እግዚአብሔርን ተስፋ አድርግ በርታ፣ እሱም ያንተን ልብ ያበረታል። እኔ ይላለሁ እግዚአብሔርን ተስፋ አድርግ። ይሄ ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቅዱስ ቃሉ በጣም እናመሰግነዋለን። የእግዚአብሔርን ቃል በንባብ መስማት እጅግ በጣም መባረክ ነው። ራእይ መጽሐፍ ላይ በራእይ መጽሐፍ ሰባት ብሩካን ወይም በረክ የተባረኩ ናቸው የሚሉ ሰባት ጊዜ የተጻፉ ቃሎች አሉ። የመጀመሪያው የእግዚአብሔርን ቃል ሲነበብ የሚሰሙ እና የሚያነቡ እንደሆኑ የመጀመሪያው መግቢያ ያሳያል። እና የእግዚአብሔርን ቃል በንባብ መስማት በረከት ነው። እግዚአብሔር ስለዚህ እድል ስለሰጠን በረከት ስሙ የተባረከ ይሁን። አሁን ሁለተኛው መዝሙራችን ቁጥር 13 ነው። ቁጥር 13 ነፍሴ ላንተ ጌታ አምላኬ እንዴት እገረማለሁ የእጆችህን ፍጥረት ሳስብ ሳለሁ ነጎድጓድን ስሰማ ሳይኳ ክብትን በህዋህ ውስጥ ታየኛንተ ስልጣን። ነፍሴ ላንተ መዝሙር ታዜማለች፣ ሃያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች፣ ሃያል ግሩም ታላቅ አምላክ፣ ጥቅጥቅ ባለው በደኑ ስመላለስ የወፎችን ዝማሬ ስሰማ ሳይወደታች ከፍ ካለው ተራራ ላይ ምንጩ ሲፈልቅ ነፋሱ ሽውሲን ነፍሴ ላንተ መዝሙር ታዜማለች ሃያል፣ ግሩም፣ ታላቅ አምላክ። ነፍሴ ላንተ መዝሙር ታዜማለች ሃያል፣ ግሩም፣ ታላቅ አምላክ። ሳስብ ሳለሁ አብ ለልጁ ሳይሳሳ እንደላከው ሊሞት በኔ ፋንታ በመስቀል ላይ በደሌን ተሸክሞ ተሰቃየ ስለኔ ኃጢአት። ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ። ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ ክርስቶስ ኢየሱስ በታላቅ ክብር መጥቶ ይዞኝ ሲሄድ ደስታ እንዴት ይሆን! እዚያም ለሱ በምስጋና ሰግዳለሁ። ለታላቁ ግሩም ኃያል አምላክ ነፍሴ ላንተ መዝሙር ታዜማለች። ሀያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች። ሀያል ግሩም ታላቅ አምላክ እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሆን። አሁን ደግሞ ሁለተኛው የመጽሐፍ ቅዱስ ንባባችንን ከአንደኛ ዮሐንስ ምዕራፍ አንድ ላይ ሙሉ ምዕራፉን አነብላችኋለሁ። አስር ቁጥሮች ነው ያሉት። እንደዚህ ይላል የአንደኛው የሐዋርያው የዮሐንስ ጠቅላላ መልእክት ነው የሚለው ጠቅላላ መልእክት ነው። ለአንድ ቤተ ክርስቲያን ብቻ የተጻፈ ሳይሆን ለብዙዎች መሆኑን የሚያሳይ ነው እና ቁጥር አንድ ያንን ከመጀመሪያ የነበረውን እኛ የሰማነውን በዓይኖቻችን ያየነውን እኛ የተመለከትነውን እጆቻችንም የዳሰሱትን የሕይወት ቃል በተመለከተ ሕይወት ተገልጧልና እኛም አይተነዋል እንመሰክራለንም። ከአባቱ ጋር የነበረውንና ለእኛም የተገለጠውን የዘላለምን ሕይወት ለእናንተም እንነግራችኋለን። እናንተም ከእኛ ጋር ኅብረት እንዲኖራችሁ እኛ ያንን ያየነውንና የሰማነውን እሱን ለእናንተ እንነግራችኋለን። በእውነትም የእኛ ህብረት ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። የእናንተም ደስታ ሙሉ እንዲሆን እነዚህን ነገሮች ለእናንተ እንጽፍላችኋለን። ከሱም የሰማናት ለእናንተም የምንነግራችሁ ይህች መልእክት እግዚአብሔር ብርሃን ነው፣ በሱም ውስጥ ፈጽሞ ጨለማ የለም የምትል ናት። እኛ ከሱ ጋር ህብረት አለን የምንልና በጨለማም ውስጥ የምንመላለስ ከሆነ እኛ እንዋሻለን እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ፣ አንዳችን ከሌላችን ጋር ህብረት አለን፣ የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም የምንል ከሆነ ራሳችንን እናስታለን፣ እውነቱም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው። እኛ ኃጢአትን አላደረግንም ብንል እሱን ውሸተኛ እናደርገዋለን፣ የሱም ቃል በእኛ ውስጥ የለም። አሁንም ያነበብኩላችሁ የአምላካችን የህያው እግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቅዱስ ቃሉ ንባብ እናመሰግነዋለን። ያው እሁድ እሁድ እንደሚታወቀው ሁሉ ጊዜ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሩብ ጉዳይ አካባቢ እንደዚህ አይነት በእግዚአብሔር ቃል ላይ የተመሰረተ ደግሞም እንደ እግዚአብሔር ቃል የሆነ የአምልኮ ጊዜ አለን። እግዚአብሔርን ስለዚህ አምልኮ ጊዜ እናመሰግነዋለን። ትልቅ እድለኞች ነን እንደዚህ ጸጥ ባለ ሁኔታ ማምለካችን እና ብዙ ሰዎች ለመምጣት ይፈልጋሉ ግን የተለያየ ነገር ስለሚያጋጥማቸው ያልመጡትን ልንጸልይላቸው፣ እግዚአብሔር እግራቸውን እንዲፈታ ወደዚህ እንዲመጡና በእውነት ቃል እንዲቆሙ እንዲረዳቸው መጸለያችንን አንርሳ። መጋበዛችንንም አንርሳ። ሰዎች ሰዎች የሚመጡት ስንጋብዛቸው ጭምር ስለሆነ እና ጌታ እናከብራለን። ደብረ ብርሃን ያለው እንቅስቃሴ እንዳለ ነው። ሌሎችም ቦታዎች እስከ አፋር ድንበር ሀራምባ የሚባል አካባቢ ድረስ እንቅስቃሴዎች አሉን። ጥሩ ነው እየሄዱ ያሉት ያው እዛ ደብረ ብርሃን ላይ ለዚህ ሁሉ እንቅስቃሴ ማዕከል ስለምንፈልግ ያ ቦታ ልንገዛ እያሰብን ነው። ቦታዎች አንዳንድ ሰዎች ያሳዩና ይጠፋሉ እና ጥሩ ቦታዎች፣ ሰፋ ያለ ቦታ ነው እኛ የምንፈልገው። እኔ የምፈልገው ቢያንስ ከ500 ካሬ ሜትር በላይ ወይም ከአራት መቶ ምናምን በላይ፣ እንደዛ አይነት ቦታ የምድር ሁሉ ጌታ እግዚአብሔር እንዲሰጠን መጸለያችንን አንርሳ። በጸሎት ይህንን አገልግሎት ማገዝ በጣም ጥሩ ነው። እግዚአብሔር ይባርካችሁ። አሁን በመስጠት የምናመልክበት ጊዜ ነው። ወንድማችን ዴቪድ ወደዚህ ይመጣና አብረን እንጸልያለን። እንጸልይ። ከዘላለም እስከ ዘላለም የከበርክ፣ ቸርነትህ ምረትህ የበዛ ታላቁ ንጉስ አምላካችን እግዚአብሔር፣ በአንተ በታላቁ ንጉስ ፊት እንደዚህ መሰብሰብ በመቻላችን በመደነቅ እና ደግሞ በታላቅ አክብሮትና ፍርሃት ምስጋና ለአንተ እናቀርባለን። እግዚአብሔር ሆይ አንተ እዚህ በመካከላችን ስላለህ የማይገባንን እኛን ልትባርከን እጆችህን በእኛ ላይ እየዘረጋህ ስለሆነ እናመሰግንሃለን። ጥያቄያችንን ልትመልስ ከአንተ ጋር በጣም ተቀራርበን እንድንራመድ ልትረዳን፣ ጸጋ እና ኃይል ልታፈስልን እዚህ ስለሰበሰብከን እናመሰግንሃለን እስካሁን አምልኳችንን ስለተቀበልክ እያመሰገንህ አሁንም ካሁን በኋላ ያለውን አምልኳችንን እንድትከብርበት በመስጠት የምናገለግለውን አምልኮ እንድትቀበል በጌታ በኢየሱስ ክርስቶስ ስም እንድትመራን፣ እንድትመክረን፣ እንድትገስጸን ይህን ጊዜ ላንተ አሳልፈን እንሰጥሃለን። እዚህ ከእኛ መካከል በእኛ ሕብረት ውስጥ መኖር ተገብቷቸው በተለያየ ምክንያት የሌሉትን አቤቱ በቸርነትህ ባሉበት ቦታ ሁሉ እንድትባረካቸው እና ደግሞ እግሮቻቸውን ወደዚህ ወደ አንተ መገኘት ቦታ እንድታቀና እንማጸንሃለን። እግዚአብሔር ሆይ ተመስገን፣ ከፍ ከፍ በል። በዚህ ሁሉ ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው መዝሙራችን እና ወደ ቃሉ የሚወስደን ቁጥር አራት ነው። ቁጥር አራት፣ ወደ እግዚአብሔር ቤት እንሄድ ሲሉኝ ደስ አለኝ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እንስማ እንሂድ ሲሉኝ ደስ አለኝ። ናናን ጸልይ እንሂድ ሲሉኝ ደሳለኝ ናናን ዘምር እንሂድ ሲሉኝ ደሳለኝ ደሳለኝ ይባርከኛል አውቃለሁ፣ ያስተምረኛል አምናለሁ፣ ሕይወቴን ለሱ ሰጣለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ፣ ቃሉን እንስማ እንሂድ ሲሉኝ ደሳለኝ፣ ናና እንጸልይ እንሂድ ሲሉኝ ደሳለኝ፣ ናና እንዘምር እንሂድ ሲሉኝ ደሳለኝ፣ ደሳለኝ ቃሉን ሲሰጠኝ በላለሁ፣ መንፈሱም ቢያፈስ ጠጣለሁ፣ እንዲለውጠኝ እሻለሁ ወደ እግዚአብሔር ቤት እንሄድ ሲሉኝ ደሳለኝ ቃሉን እንስማ እንሄድ ሲሉኝ ደሳለኝ ናና እንጸልይ እንሄድ ሲሉኝ ደሳለኝ ናና እንዘምር እንሄድ ሲሉኝ ደሳለኝ ደሳለኝ። ሸክሜን ሁሉ አወርዳለሁ ኃጢአቴንና አዘዛለሁ፣ በእውነት ታድሼ ሄዳለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እንስማ እንሂድ ሲሉኝ ደስ አለኝ። ናና እንጸልይ፣ ናና እንጸልይ እንሂድ ሲሉኝ ደስ አለኝ። ናና እንዘምር እንሂድ ሲሉኝ ደሳለኝ። ደሳለኝ። እግዚአብሔር ይመስገን። ዛሬ የምንመለከተው እና ለተወሰኑ ሳምንታት በዚህ በአንደኛ ዮሐንስ ዙሪያ አብረን እንሆናለን። አንደኛ ዮሐንስ የሐዋርያው የጌታ ባሪያ የዮሐንስ መልእክት ነው መንፈስ ቅዱስ በውስጡ እንዳስቀመጠና እንደተናገረው እና ርዕስ አለኝ የአማኞች ህብረት ከእግዚአብሔር ጋር የሚል ዛሬ የምንመለከተው ከቁጥር አንድ እስከ አራት ያለውን ነው ግን በመጀመሪያ ስለ አንደኛ ዮሐንስ ጥቂት ነገሮች ብነገራችሁ ጥሩ ነው ይሄ የአንደኛ ዮሐንስ መጽሐፍ አምስት ምዕራፎች አሉት በዮሐንስ በሐዋርያው ነው የተጻፈው ይሄ ሐዋርያው ዮሐንስ አምስት መጽሐፍትን ጽፏል። አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ራእይ ደግሞም ዮሐንስ ወንጌል። አምስት መጽሐፍት እና በጣም አስደናቂ መልእክቶች አሉበት። ለዮሐንስ ብቻ መንፈስ ቅዱስ በዮሐንስ ውስጥ ብቻ ያስቀመጣቸው ዩኒክ የሆኑ ነገሮች አሉበት እና ያንደኛ ዮሐንስ እዚህ መግባኤ ላይ እንደምታዩት የተናገርኩት ነገር አለ። ይሄ መልእክት በአጠቃላይ የሚያሳየው እምነታችን እውነተኛ እንደሆነ የእምነት እርግጠኝነት ወይም የደህንነት እርግጠኝነት እንዲኖረን ነው። ብዙ ሰዎች ድነናል፣ ድናችኋል ወይ ድነሻል ወይ ድነሃል ወይ ተብለው ሲጠየቁ እርግጠኛ አይደለሁም ይላሉ። እና የደህንነት እርግጠኝነት እንዲኖረን የተጻፈ መጽሐፍ ነው። ይሄ አንደኛው ዋናው የመጽሐፉ አላማ ሲሆን፣ አማኞች ደህንነታችሁ እርግጠኛ ነው፣ እምነታችን እርግጠኛና እውነተኛ ነው የሚል መልእክቶች አሉበት። ግን መጽሐፉ ሲጻፍ በኋላም እናገራለሁ ያን ጊዜ በነበረው የክርስትና እንቅስቃሴ ውስጥ ሰርገው የገቡ የሐሰት ትምህርቶች ነበሩ እና አንደኛው የሐሰት ትምህርት ኖስቲሲዝም የሚባለው አግኖስቲሲዝም ይባላል አ ምትለውን ትተናት ኖስቲሲዝም የሚባል እምነት ነው ይሄ አሁንም አሉ ብዙ ኖስቲክሶች አሁንም አሉ እና እነዚህ ኖስቲክሶች ያን ጊዜ የሚያራምዱት እምነት ነበረ ኢየሱስ ክርስቶስ በስጋ የተገለጠው ኢየሱስ ክርስቶስ እኛ የእኛ ኢየሱስ ክርስቶስ አምላክ ነው የምንለው ኢየሱስ ክርስቶስ የምታዩት ኢየሱስ እውነተኛ ስጋ የለበሰ አይደለም ጀስት ዝም ብሎ ጥላ ነው ሻዶ ነው እና ዝም ብሎ እይታ ነው እንጂ ልትነኩት ልዳስሱት አብራችሁት ልትሆኑ የምትችሉት አይነት አይደለም እያሉ ያስተምሩ ነበር። ጌታ ኢየሱስ ሞቶ ከተነሳ በኋላ እና የዮሐንስ ሌላው ዓላማ ኢየሱስ ክርስቶስ ዝም ብሎ ጥላ ሻዶ ሳይሆን እውነት ነው፣ እኛ አይተነዋል፣ በአይናችን በጆሯችን ሰምተነዋል፣ በእጆቻችን ዳሰነዋል እና ኢየሱስ ክርስቶስ የእኛ ኢየሱስ ሙሉ ፍጹም ስጋ፣ ፍጹም አምላክ ሆኖ ነው የተገለጠው የሚለውን የሚያሳይና ለኖስቲክሶች በቀጥታ ተቃዋሚ የሆነ መልእክት ነው እና ክርስትናን እምነት ለማበረታታት እና ይህንን መልእክት በአሁኑም ጊዜ ማየትና መመልከት በብዙ አእምሯችንና ልባችን በዚህ በጌታችን በኢየሱስ ክርስቶስ እውነት ላይ ተመስርቶ ህይወታችን ከሌሎች አማኞች ጋራ ከከኛ እውነተኛ መጽሐፍ ቅዱስ አማኞች ከሆኑ ጋር ጥልቅ ህብረት እንዲኖረን ከአምላካችንም ከእግዚአብሔር ጋር እውነተኛ ህብረት እንዲኖረን የሚያደርግ መልእክት አለበት እና እኔ የዛሬውን መልእክት ወደ ማጠቃለል ስመጣ የምነግራችሁ ነገር አለ። በጣም ደስ ብሎኝ የምነግራችሁ ነገር አለ እና እናየዋለን እና ብዙ መልእክቶች አሉበት ብዙ ትምህርቶች አሉበት ውስጥ ውስጡን እየሄድን በቅደም ተከተል እንመለከተዋለን። ስለዚህ የመጀመሪያው ርዕሴ የአማኞች ህብረት ማዕከል የሚል ነው። ዋናው ርዕሴ ቅድም እንዳያችሁት የአማኞች ህብረት ከእግዚአብሔር ጋር ነው። አማኞች ከእግዚአብሔር ጋር ህብረት እንዲኖረን ግብዣ ተደርጎልናል ግን የአማኞች ህብረት ወደዛ ወደ ወደ ሶስተኛው ነጥብ አካባቢ ወደመጣበት ወደ አማኞች ህብረት ከመምጣታችን በፊት የአማኞች ህብረት ማዕከል ራሱ ማን ነው? ሴንተሩ፣ ማዕከሉ ማን ነው የሚለው ማየት ጥሩ ነው። እንግዲህ አሁን ጳውሎስ ዮሐንስ እዚ ጋር ሲናገር ቁጥር አንድ ላይ ያንን ከመጀመሪያው የነበረውን እኛ የሰማነውን ባይኖቻችን በአይኖቻችን ያየነውን እኛ የተመለከትነውን እጆቻችን የዳሰሱትን የህይወት ቃል በተመለከተ ብሎ በኋላ ህብረቱ ጋር ከመምጣቱ በፊት የእኛ የአማኞች ህብረት ማዕከሉ ማን እንደሆነ ያሳየናል። የእምነታችንም ማዕከል ነው። ይሄ ከመጀመሪያ የነበረው እና እዚህ ጋር አንድ ሁለት ነገሮችን አስቀምጫለው። የመጀመሪያው የእግዚአብሔር ቃል እንዴት ሆኖ እንደተገለጠ የአማኞች እምነትና ህብረት ማዕከልን እንድንመለከት እግዚአብሔር ይፈልጋል። አሁን ሐዋርያው የቅድም አንድ ነገር ብያቸዋለሁ። አንዳንዶቹ የመጽሐፍ ቅዱስ ጸሐፊዎች የየራሳቸው ዘይቤ አላቸው። መንፈስ ቅዱስ ነው በእነሱ ውስጥ የሚሰራው፣ ግን የየራሳቸው ዘይቤ አላቸው። እኔ ብጽፍ የአጻጻፍ ዘይቤ ይኖረኛል። ወንድሜ ቢጽፍ የወንድሜ የአጻጻፍ ዘይቤ አለው። ልክ የእያንዳንዳችን ዘይቤ ይኖረናል። ከአንድም እንኳን ዩኒቨርሲቲ አንድ አይነት ትምህርት ተምረን ብንወጣ የሁላችንም የአጻጻፍ ዘይቤ ንግግርም የተለያየ ነው። ልክ የዮሐንስም እንደዚሁ ነው እና ምዕራፍ ዮሐንስ ወንጌል ምዕራፍ አንድ ላይ ስትመጡ ምን ብሎ ይናገራል ዮሐንስ? በመጀመሪያ ምን ነበር ብሏል? ቃል ነበር ብሎ ነው የተናገረው። አሁን እዚህ ጋር መልእክቱን ሲጀምር ያንን ከመጀመሪያ የነበረውን ብሎ ነው የሚጀምረው። ከመጀመሪያ የነበረውን ነው ጳውሎስ እየተናገረ ያለው ። ይቅርታ ጳውሎስ እያልኩ አፌ ውስጥ እየገባ ነው፣ ዮሐንስ ማለቴ ነው። ዮሐንስ እየተናገረ ያለው ከመጀመሪያ የነበረው ነው። አሁን የዮሐንስ መጀመሪያ ልክ ምድርና ሰማይ መጀመሪያ ሲፈጠር አይነት አይደለም። የዮሐንስ መጀመሪያ ይሄ ምድርና ሰማይ ከመፈጠራቸው በፊት ጊዜ የሚባለው ከመጀመሩ በፊት የነበረውን ነገር ነው የሚናገረው። አሁን እኛ እንደምናምነው የወንጌል አማኞች፣ የመጽሐፍ ቅዱስ አማኞች እንደምናምነው ምድራችን ከተፈጠረች 6000 ዓመት በላይ አይሆናትም። ገና ወጣት መሬት ናት ይቺ ያለንባት ምድር። ሚሊየን ቢሊየን የሚለው ጽንሰ ሀሳብ የካሃዲዎች ሀሳብ ነው። በሳይንስም በእውነተኛ የክርስቲያን ክሪኤሽን ሳይንቲስቶችም በየዕለቱ ማስረጃዎች እየተገኙ ያሉት የእኛ ምድር ይቺ ያለንባት ፕላኔት ስድስት ሺህ ዓመት በላይ አልሆናትም። ስድስት ሺህ ዓመት ስድስት ሺህ ሀያ ምናምን ዓመት ይሆናታል። አሁን የእኛ ሁለት ሺህ ሀያ አካባቢ አይደላለ ነው። እና ከዛ በላይ አይደለችም። ምናልባት ከመልእክቴ ዳይግረስ ለማድረግ ወይም ዞር ለማለት ሳይሆን አሁን የዛሬ አስር ዓመት አካባቢ አንድ ሪሰርች አይቻለሁ። አንድ የዳይኖሰር አጥንትን የዳይኖሰር ታውቃላችሁ? የዳይኖሰር አጥንትን የሚመራመሩ ሳይንቲስቶች መካከል ሴት ሳይንቲስት ናት። ይሄ የዳይኖሰር አጥንት 60 ሚሊየን ዓመት ይሆነዋል ፎሲሉ ብላ ተናግራ፣ ልዩ ልዩ ምርመራ በአጥንቱ ላይ ሲያደርጉ ትኩስ የደምሴል እና ትኩስ የደምሴል መተላለፊያ የደምሴል ሊጋመንቶች መገጣጠሚያ ላይ ማያያዣዎች ዲስከቨር አደረገች፣ ደነገጠች። እና ይሄ ትኩስ የደም ሴል በጣም በጣም በጣም ቢበዛ አምስት ሺህ ዓመት አካባቢ ሊሆነው የሚችል ነው። ታያላችሁ አሁን እውነተኛው ሳይንስ እያሳየ ያለው እና ውሸተኛው ሳይንስ እየተናገረ ያለው ነገር የሰማይና የምድር ያህል ልዩነት አለው። የእኛ እግዚአብሔር እውነተኛ እግዚአብሔር ነው። ቃሉ እውነት ነው። መልክቱ እውነት ነው። ራሱ እውነት ነው። ደግሞ ኃያል አምላክ ነው የእኛ አምላክ በምንም ነገር የማይወሰን በቅጽበት ነገሮችን ማድረግ የሚችል ስልጣን ያለው አምላክ ነው የእኛ አምላክ። እና ይህንን ነው ዮሐንስ ከመጀመሪያ የነበረውን ብሎ የሚናገረው ከመጀመሪያው። አሁን ከመጀመሪያው የሚለው ቃሉ ይህንን የምታዩ ከሆነ ጽሑፉን ከና ው መጨረሻ ላይ ከመጀመሪያ ላይ አለች እና እነዚህ የአማርኛ ቋንቋ ፕሪፊክስ እና ሰፊክሶች ናቸው። አብረው የተያዙ የመጀመሪያ የተጣበቀ በመጨረሻ የተጣበቀ በአማርኛ ፕሪፊክስ እና ሰፊክስ የሚለውን መግለጽ ትንሽ ይከብዳል። ነገሮች መሰራት አለባቸው። ግን ከ ፍሮም ው ብቸኛ ው አርቲክል ናት ከ ከየት እንደመጣ የምታሳይ ፕሪፖዚሽን ናት፣ ማለት መስተዋድድ በአማርኛ። ስለዚህ ይሄ ነገሮች ሁሉ ከመኖራቸው በፊት የነበረውን ዘላለም ከበፊት ዘላለም የነበረውን ነው ዮሐንስ እየተናገረ ያለው። ዮሐንስ አንድም ላይ ልክ እንደዚህ ነው። ዘፍጥረት ምዕራፍ አንድ ቁጥር አንድም ላይ ልክ ይሄው ቃል ነው የተነገረው። ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ብትመጡ እግዚአብሔር ራሱ ልክ በተጻፈው መሰረት፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያኛው መጀመሪያም ልክ እንደዚሁ የፍጥረቱ ፍጥረቱ ፍጥረቱ ሲጀመር ጀማሪ ብቻ ሳይሆን ከመፈጠር በፊት መኖሩን ነው የሚያሳየው። የእኛ አምላክ እግዚአብሔር ነገሮች ሁሉ ከመፈጠራቸው በፊት የነበረ ነው እና ዮሐንስ ላማኞች ነው ይሄንን መልእክት የጻፈው ሲጽፍ የምታምኑት እግዚአብሔር ሁሉ ነገር ከመኖሩ በፊት የነበረ ነው። የምታምኑት እግዚአብሔር የሁሉ ነገር መኖር ምክንያት ነው። እሱ ነው የሁሉ ነገር መኖር ምክንያት። አሁን አንዳንድ ጊዜ እኛ ለራሳችን በጣም እናስባለን አይደል? ማሰብ ልክ ነው፣ ጥሩ ነው። ማሰብ አለብን። ግን ከራሳችን ለራሳችን ከማሰባችን በፊት ለእኛ የሚያስብ እኛን የፈጠረን እኛን ህይወት የሰጠን አባትና አምላክ እንዳለን ማወቅና ማሰብ በጣም ጥሩ ነው። የእኛ አባት የእኛ አምላክ ሰማይና ምድርን እና ሁሉ ነገር ከመኖራቸው በፊት የነበረ የነገር ሁሉ ምንጭ የህይወት ሁሉ ምንጭ እንደሆነ ማወቅ በጣም ጥሩ ነው። የትኩረቱ ማዕከል አሁን እዚህ እንደ ሁለተኛ ነጥብ እዚህ ጋር ያስቀመጥኩት ይሄ ከመጀመሪያ የነበረውን ካለ በኋላ ከመጀመሪያ የነበረው ምን ብትሉ እኛ የሰማነውን ብሎ ነው የሚቀጥለው። እኛ እኛ እኛ የሚለው ቃል ደቀ መዛሙርቱን በሙሉ ያካተተ ነው። እኛ የሰማነውን፣ ቀጥሎ ቀጥሎ ደግሞ እኛ የሚለው ውስጥ ታዋቂነት አለ። በአይኖቻችን ያየነውን እኛ የተመለከትነውን፣ እጆቻችን የእኛ እጆች የዳሰሱትን የህይወትን ቃል በተመለከተ። አሁን መልእክቴ የህይወትን ቃል በተመለከተ ነው ነው የሚለው ዮሐንስ ግን ማን ነው? እሱ የሰማ ነው። ከመጀመሪያ የነበረው ከመጀመሪያ ነገሮች ሁሉ ከመሆናቸው በፊት የነበረ የሚገርም ነው። ግን እኛ ሰማነው፣ እኛ ደግሞ አየ ነው፣ እኛ ደግሞ ተመለከት ነው። በዚህ በሳይንስ ትምህርት ውስጥ ገና ልጆች ሆነን እያለን አምስቱ የስሜት አካላት የሚል ነገር ስንማር ነበር። አምስቱ የስሜት አካላች ውስጥ ማየት አይን፣ መስማት ጆሮ እና ደግሞ መቅመስ ምላስ እና ማሽተት አፍንጫ። አዩ እየረዳኝ ነው። ከዛ መዳሰስ እጅ፣ አምስት ናቸው አይደል? እዚህ ጋር ሶስቱ ተገልጠዋል። ያየኑ የሰማኑ ደግሞ የዳሰስ ነው። ሁለቱ ሰውን በተመለከተ አስፈላጊ አይደሉም። አሁን እኔ እናንተን ቀምሻችኋለሁ አልልም፣ ወይም ደግሞ አሽትቻችኋለሁ አልልም። ይሄ ለሰው አይሆንም። ግን እነዚህ ሶስቱ የስሜት አካላት በትክክል ሰውን ለመግለጥ በቂዎች ናቸው፣ ለሰው ሰውን ለማወቅ በቂዎች ናቸው። እና ዮሐንስ የሚለው ሰምተነዋል፣ አይተነዋል በስሜት አካሎቻችን ደግሞ ተመልክተነዋል የሚለው አጥንተነዋል በደንብ ኦብዘርቭ አድርገነዋል ምን እንደሚያደርግ፣ ምን እንደሚሰራ፣ ምን አይነት እንደሆነ፣ ምን ልብ እንዳለው፣ ምን ሀሳብ እንዳለው በደንብ በደንብ አበጥረን አውቀነዋል የሚለውን ለመግለጥ ነው። እና ሁለቱን የስሜት አካላት ይሄ ተመልክተነዋል የሚለው ጠለቅ ባለ መንገድ የሚያሳዩ ናቸው። በአጠቃላይ ዮሐንስ የሚለው ይሄ ከመጀመሪያ የነበረው ተገልጦ እኛ የመጀመሪያ የአይን ምስክሮች ነን አይነት ነገር ነው የሚናገረው። አንድ ነገር ልንገራችሁ። መጽሐፍ ቅዱሳችን ከእግዚአብሔር የመጣ መጽሐፍ ነው። እግዚአብሔር ነው የገለጠው፣ ተጽፎ እንዲቀመጥ ያደረገው እና ይሄ መጽሐፍ ቅዱስ ሲጻፍ ብዙዎቹ ጸሐፊዎች የጻፉት ነገር በአይን ምስክርነት ጭምር ያዩትን ነው። ለምሳሌ ዘጸአት ላይ ብትመለከቱ ዘጸአት ምዕራፍ አንድ ምዕራፍ ሁለት ምዕራፍ ሶስት ድረስ ያለውን እስከ ሙሴ መምጣት ድረስ ያለውን ብትመለከቱ የሙሴ መወለድ፣ ሊጣል ባህር ላይ መጣሉ እና የቤተሰቡ ጭንቀት የአይን ምስክሮች ናሬት ያደረጉት ነገር ነው በአይን ምስክሮች እና ይሄ ትክክለኛ ታሪክ ነው። አሁን እዚህ ሀገር አሜሪካ ስመጣኔ አንድ ሾክ ያደረገኝ ነገር በቤተ ክርስቲያን ውስጥ ስለ መጽሐፍ ቅዱስ ታሪኮች ሲነገር በጣም በሚያሳዝን መንገድ ባይብል ስቶሪ ይላሉ ሰባኪዎች። እና ስቶሪ እና ሂስትሪ የሚባለው ነገር የተለያየ ነው። ስቶሪ ልብ ወለድ ሊሆን ይችላል። እኛ የስቶሪ ተከታዮች አይደለን። ብዙ ስቶሪዎች ሰምተናል። እኛ የነጠረ ታሪክ ተከታዮች ነን። በታሪክ እርግጠኛ የሆነ በሰዎች በአይን ምስክሮች የተጻፈ ልክ አሁን አንደኛ ዮሐንስ ጸሐፊው ሰምቼዋለሁ፣ አይቼዋለሁ፣ ዳስሼዋለሁ፣ ተመልክቼዋለሁ እኔ የአይን ምንድን ነኝ ምስክር ነኝ እያለ ነው እያለ ያለው እና አስደናቂ ነው። ይህንን በደንብ ማወቅ እና መረዳት አለብን። በእርግጥ እዚህ አንደኛው ነጥቤ ላይ ኖስቲሲዝም የሚባለው እምነት በቤተክርስቲያን ክርስቲያን ውስጥ እየሰረጸ ክርስቶስ ኢየሱስ ላይ ሰዎች እምነታቸውን እንዳያደርጉ በጣም እውቀት ይመስላል እንደዛ አይነቱን ትምህርት ዮሐንስ እዚህ ጋ ኖ፣ እናንተ እንደምትሉት አይደለም ጌታ ኢየሱስ ሰምቸዋለሁ፣ አይቸዋለሁ፣ እኔ ራሴ ተመልክቸዋለሁ፣ ዳስሸዋለሁ ሪል፣ ነው ጌታ ኢየሱስ እውነት ነው እያለ ነው እየተናገረ ያለው እና እኛም በልባችን፣ በመንፈሳችን፣ በነፍሳችን የጌታ ኢየሱስ ክርስቶስን እውነትነት እርግጠኞች ሆነን ለሌሎች እርግጥ ነው እኔ የማምነው ክርስቶስ ጌታ ነው እኔን ልቤን፣ ነፍሴን፣ መንፈሴን ነክቶ ሰላም እረፍት ሰጥቶኛል። እኔ ምስክር ነኝ ብለን እንድንናገር እውነትን ጠለቅ ብለን እንድንረዳ የሚያደርግ ነው። ሁለተኛው ነጥቤ አሁንም የአማኞች ህብረት ማዕከል ላይ ይቀጥላል። አሁን ዮሐንስ ሲቀጥል ይሄ የእጆቻችን የዳሰሱትን ምናምን ብሎ የህይወትን ቃል በተመለከተ ነው ብሎ ነው የሚናገረው። ይሄ ከመጀመሪያ የነበረው ያየነው፣ የሰማነው የዳሰስ ነው። እሱ ማን ነው ለሚለው ጥያቄ አሁን ጌታ ኢየሱስ ነው ብሎ በስሙ ሲጠራ አታዩትም፣ ግን ማን ነው ነው የሚለው የህይወት ቃል ነው የተናገረው። የሰማ ነው የዳሰስ ነው የህይወት ቃል ነው። ልክ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ቀጥሎ በሱ ብሎ ህይወት ነበረች ብሎ ይናገራል። ቁጥር ሶስት ላይ በመጀመሪያ ቃል ነበር፣ ቃል ከእግዚአብሔር ጋር ነበር፣ ቃል እግዚአብሔር ነበር። ይሄ ከመጀመሪያው ከሱ ጋር ነበር ብሎ ይናገርና እሱ ራሱ እግዚአብሔር ነው ብሎ ይናገርና በሱ ውስጥ ህይወት ነበረች። በጌታ በኢየሱስ ውስጥ አሁን ለእኛ እኛ ያገኘነው ህይወት ከጌታ ከኢየሱስ የመጣ ህይወት ነው። ይሄ የመጀመሪያው ቃል ጌታ ኢየሱስ ክርስቶስ የህይወት ቃል ነው እና እዚህ ጋር ቃልን ጠቅሶ ግን፣ ምን አይነት ቃል የህይወት ቃል ነው ብሎ ይናገራል። አሁን እኔ እዚህ ነጥቦቼን ሳስቀምጥ አይሁዶች እግዚአብሔርን በተመለከተ የሚያስቡት ሀሳብ እግዚአብሔር በቃሉ የተገለጠ በቃሉ የሚገለጥ አምላክ መሆኑን በደንብ ኦብዘርቭ አድርገው እግዚአብሔር ቃል ነው ብለው ይሉ ነበር። ግሪኮች ደግሞ ስለ እግዚአብሔር ሲያስቡ እግዚአብሔር እግዚአብሔር የሚለውን ነገር ልክ ሴኦስ ነው በግሪክ ቃል እግዚአብሔር ግን እግዚአብሔር ምን ብለው ያስቡት ነበር ሎጎስ ነው ብለው ያስቡት ነበር ሎጎስ፣ ሎጎስ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ሎጎስ ነበር ነው የሚለው። ሎጎስ ከእግዚአብሔር ጋር ነበር፣ ሎጎስ እራሱ እግዚአብሔር ነበር ብሎ ነው የሚናገረው። እና ዮሐንስ የግሪክን ፍልስፍና አመለካከት አምጥቶ ነው የተናገረው የሚሉ ሰዎች አሉ። ግን ግሪኮች ለምንድን ነው ሎጎስን እግዚአብሔር ብለው ይናገሩ የነበረው? አንዳንድ ነገሮችን ልንገራችሁ በእነሱ አባባል ሎጎስ የሚለው ቃል ጽንፈ ዓለምን ያቀናበረ ጽንፈ ዓለም በአማርኛ ጽንፈ ዓለም የምለው ዩኒቨርስ ነው። ጽንፈ ዓለምን ያቀናበረ፣ ጽንፈ ዓለምን የፈጠረ፣ ምድርንም ጭምር ፍጥረታትን ሁሉ ከአለመኖር ወደ መኖር ያመጣ፣ በጥበቡ የመራ የሚቆጣጠር ምክንያት ነው ብለው ነበር የሚናገሩት እና ሎጎስ አሁን የነገርኳችሁን ነገር በሙሉ የሚመራ ሪዝን ነው ብለው ይናገሩ ነበር አንድ አንድ ሪዝን አለ እግዚአብሔር ብለው ሊናገሩት አልቻሉም ግን ዮሐንስ የሚናገረው ይሄንን ሪዝን ሪዝን ያሉትን ቃል ሎጎስ ብሎ ግን ማን ነው ጌታችን ኢየሱስ ክርስቶስ ነው እግዚአብሔር ነው ስለዚህ ዮሐንስ የሚለው አይሁዶችም ግሪኮችም ሁሉ ቃል ብላችሁ የምትሉትን ልንገራችሁ፣ እሱን ሰምቸዋለሁ፣ እሱን አይቸዋለሁ፣ እሱን ዳስሸዋለሁ፣ ከእሱ ጋር ወጥቻለሁ፣ ገብቻለሁ። እውነት ነው፣ አምላክ ነው፣ ፍጥረትን ሁሉ የመራ ነው፣ ግን በዓይናችን አይተነዋል ብሎ ነው የሚናገረው። ቁጥር ሁለት ላይ ስንመጣ ይህንን ህይወትን የህይወትን ቃል በተመለከተ ተመልከቱ። ሎጂካሊ ነው ፍሎ የሚያደርገው። የእግዚአብሔር ቃል የሰዎች ሀሳብ ስላልሆነ ህይወት አለ እና የህይወትን ቃል በተመለከተ ነው ጌታ ኢየሱስ ክርስቶስን እና ህይወት ምን ሆኗል አለ ተገልጧል። ህይወት እኛ የምናቀው ሲንቀሳቀስ ነው አይደል። አሁን አንድ ነገር ህይወት አለው የምንለው የሚንቀሳቀስ ከሆነ ነው። እጽዋትም ይንቀሳቀሳሉ በራሳቸው በእግዚአብሔር ባስቀመጠላቸው ጥበብ። ህይወት የሚኖር የሚባዛ የሚንቀሳቀስ ከሆነ ነው የምናቀው፣ ግን ውስጥ ገብተን ህይወት የሚባለው ይሄ ይሄን ግዑዙን ግዑዙን እኔን የሚያንቀሳቀሰኝን ነገር አናየውም። አሁን ልክ ይሄ ግዑዙን እኔን የሚያንቀሳቀሰኝ ነገር ከውስጤ ቢለይ እኔ ምንድን ነው መሆኑ? በድን ነው መሆኑ አይደል? ሰዎች ተሸክመው ነው የሚወስዱኝ። ይህንን ውስጥ ያለውን እኔም አላየውም፣ እናንተም አታዩትም። ግን ይህንን ውስጥ ያለውን ህይወት የሚባለውን ነገር በህይወቴ ውስጥ ያስቀመጠውን ይህንን ነው አሁን ዮሐንስ ተገለጠ የሚለው የማይታየው በአካል እውነት ሆኖ ተገኘ። ጌታ ኢየሱስ በሰዎች መካከል በአካል የተገለጠ ህይወት ነው። እግዚአብሔር ነው። እግዚአብሔር ይመስገን። እንደዚህ እንደዚህ ካልገባን ጌታ ኢየሱስ ክርስቶስ እምነታችን በጣም መሰረታዊ ነገር ላይ የቆመና የተመሰረተ አይሆንም። ህይወት ተገልጧል። እኛ በትክክል አይተነዋል። በእውነት እንዲታይ፣ እንዲታወቅ፣ እንዲሰማ ተደርጓል። ይሄ የእኛ ህይወት የተገለጠው ህይወት ከዕለታት አንድ ቀን የሚባል ሀሳብ አይደለም። ወይም ደግሞ ተረት አይደለም። ድሮ ታውቃላችሁ አይደል? በድሮ መጽሐፎች ከዕለታት አንድ ቀን እንደዚህ የሚባል ሰው ነበረ። ተረት ሲጻፍ ከዕለታት አንድ ቀን ከዕለታት አንድ ቀን አይደለም። የእኛ ኢየሱስ በአካል የተገለጠ የታየ፣ የተሰማ፣ በግል የሚታወቅ በህብረትም የሚታወቅ ሊታወቅ እንዲችል ተደርጎ እግዚአብሔር የሰጠን ስጦታ ነው። ደግሞ ለአንድ እና ለተወሰኑ ሰዎች አይደለም። አሁን ዮሐንስ ሲጽፍ እንደምታዩት እኛ እኛ እያለ ነው። ሐዋርያቱ በሙሉ አይተውታል፣ ዳስሰውታል፣ ሰምተውታል፣ ከሱ ተምረዋል። ይሄ ህይወትን በተመለከተ አሁንም እኛም አይተነዋል፣ እንመሰክራለን ከአባቱ ጋር የነበረው ለእኛም የተገለጠውን ብሎ የዘላለምን ህይወት ለእናንተ እንነግራቸዋለን። እነዚህ እነዚህ በጣም እጭቅ ያለ ብዙ ብዙ እውነቶች ያሉባቸው ቃሎች ናቸው። ይሄ የተገለጠው ህይወት ራሱ የዘላለም ህይወት ነው ብሎ ነው ዮሐንስ የሚናገረው። ጌታ ኢየሱስ የዘላለም ህይወት ነው፣ እሱም ማግኘት የዘላለምን ህይወት ማግኘት ነው። ጌታ ኢየሱስ ክርስቶስ ከዘላለም ጀምሮ የነበረ ህይወት ነው፣ ለወደፊትም ዘላለሙ የሚኖር ነው። ለህልውናውና ለህይወት ሰጭነቱ ገደብና ወሰን የሌለው ነው። እና እሱም ማግኘት መታደል ነው። በሱ መኖር መከበር ነው። በሱ መኖር መመረቅ ነው። መባረክ ነው። እግዚአብሔር ይመስገን። ግን ዮሐንስ ከአባቱ ጋር የነበረውን ለእኛም የተገለጠውን የዘላለምን ህይወት ለእናንተ እንነግራቸዋለን ብሎ ዮሐንስ ወንጌል ምዕራፍ አንድ ላይ ያለውን ነገር ነው እንደገና እዚህም በተለየ መልኩ የሚናገረው ዮሐንስ ወንጌል ምዕራፍ አንድ ላይ ቅድም ደጋግሜ በቃሌ እንዳልኩት በመጀመሪያ ቃል ነበረ፣ ቃል ከእግዚአብሔር ጋር ነበር፣ ቃል እግዚአብሔር ነበር። እዚህ የሚለው ምንድን ነው? ከአባቱ ጋር ነበር፣ ከአባቱ ጋር ነበር። ከአባቱ ጋር የነበረው እሱ ወደ ምድር መጥቶ በአባቱም በሱም በመንፈስ ቅዱስም ፈቃድ በመካከላችን ተመላለሰ፣ ግን ለእኛ ተገለጠ። እግዚአብሔር ይመስገን። ከአባቱ ጋር የነበረው ይሄ ቅድም አንድ ነገር ተናግር ያለው፣ በእንግሊዝኛና በግሪክ ፕሪፖዚሽን የሚባል ቃል አለ። ከቃሎች በፊት ወይም ከቃሎች በኋላ የሚመጡ ቃሎች ናቸው። አንዳንዶቹ ከቃል ከስም ጋራ ይጣበቃሉ፣ አንዳንዶቹ እራሳቸውን ችለው ይቀመጣሉ። ለምሳሌ ወደ ፕሪፖዚሽን ነው፣ መስተዋድድ ነው ግን ከቃል ጋር ተደባልቆ አታዩትም ተጣብቆ። ከ በ ለ፣ እነዚህ ፕሪፖዚሽኖች ናቸው። ከ ጋር የነበረው ከ በ በ እንትን ውስጥ ቦታን ለማመልከት እንደዚህ እንደዚህ አይነት ቋንቋ ላስተምራችሁ አይደለም አሁን። ግን በእንግሊዝኛና በአማርኛ በግሪክ ፕሪፖዚሽን ይሄ ዘወርድ ወዝ ኢንዘ ቢጊኒንግ ዘ ወርድ ወዝ ዊዝ ጎድ የሚለውን በአማርኛ ልክ እንደዛ ማስቀመጣችን፣ ኢንዘ ቢጊኒንግ በመጀመሪያ ቃል ከእግዚአብሔር ጋር ከእግዚአብሔር ጋር። አሁን ጋር የምትለው ዊዝ ናት። ግን በአማርኛ ጋር የምትለው ከ ከሚለው መስተዋደድ ጋር አብራ መምጣት አለባት። ከ ስም እና ጋር። ስለዚህ በአማርኛ በቀጥታ እንዳለ ለማስቀመጥ የእንግሊዙን ወይም የግሪኩን በመጀመሪያ ቃል ነበረ ቃል እግዚአብሔር ጋር ነበረ ነው የሚሆነው። ግን በደንብ አማርኛ ሰዋስው ለማስቀመጥ ከተፈለገ ከእግዚአብሔር ጋር ነበረ ከነበረ መሆን አለበት እና ይሄ የሚያሳየው ምንድን ነው? ከእግዚአብሔር ጋር የነበረው ጌታ ኢየሱስ ከእግዚአብሔር ጋር እኩል ስታተስ ኖሮት ነው የነበረው። እኩል እኩል ነው ከእግዚአብሔር ጋር፣ በስልጣን በእውቀት በኃይል በዘላለማዊነት እኩል የነበረው ጌታ ኢየሱስ ከእግዚአብሔር ጋር ነበረ። ደግሞ ይሄ ከእግዚአብሔር ጋር የነበረው ቃል ራሱ ምነበር እግዚአብሔር ነበር። ስለዚህ እግዚአብሔርና እግዚአብሔር አብረው ነበሩ የሚለውን ሀሳብ ነው የሚሰጡ። ማለት ሁለት አማልክቶች አሉን ሳይሆን እግዚአብሔርና እግዚአብሔር አንድ እግዚአብሔር አብረው ነበሩ የሚለውን ጽንሰ ሀሳብ ነው መጽሐፍ ቅዱስ የሚያስተምረው። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር መሆኑን እንደ ኖስቲክሶች ዝም ብሎ ጥላ ሳይሆን ሕልውና ስብእና ያለው አምላክ መሆኑን የሚያሳይ ነው። እግዚአብሔር ይመስገን። አሁን በሶስተኛ ደረጃ የማስቀምጠው ወደ አማኞች ኅብረት ወይም ግብዣ ወደ አማኞች ህብረት ግብዣ ወይም ጥሪ የሚል ነጥብ ላይ ነው። አሁን እዚህ ጋ ቁጥር ሁለት መጨረሻ ላይ ይህንን የዘላለምን ህይወት ለእኛ የተገለጠውን ለእናንተ እናወራላችኋለን ብሎ ቁጥር ሶስት ላይ ስትመጡ እንደዚህ የሚል ቃል ታገኛላችሁ። እናንተም ከኛ ጋር ህብረት እንዲኖራችሁ እኛ ያንን የሰማነውን ያየኑን የሰማኑን እሱን ለእናንተ እንነግራችኋለን በእውነትም የእኛ ህብረት ከአባት ጋር ከልጁም ከኢየሱስ ጋር ከኢየሱስ ክርስቶስ ጋር ነው ብሎ ይሄ የህይወት ቃል ጌታ ኢየሱስ ክርስቶስ ነው። ከአብ ጋር የነበረው ጌታ ኢየሱስ ክርስቶስ ነው። ግን ጥሪ ነው እዚህ ጋር የሚሰጠው አሁን ዮሐንስ፣ ደቀ መዛሙርቱ፣ ሌሎችም አማኞች ለዚህ ለተጻፈላቸው አማኞች አሁን በመንፈስ ቅዱስ እየተነገራቸው ያለው እኛ ከአብና ከልጁ ከኢየሱስ ጋር ምን አለን ህብረት አለን እኛ ከእሱ ጋር ነው የምንኖረው እሱ ኦፍኮርስ ሄዷል ሰማይ ነው ያለው ግን አሁንም በመንፈስ ከማን ጋር ነው ከእኛ ጋር ነው የምንራመደው የምንወጣው የምንገባው በሱ ላይ ባለ እምነት ነው እና የምናደርገውን ሁሉ የምናደርገው ከእሱ ጋር በመመካከር ነው ህብረት አለን ህብረት የሚለውን ቃል እናገርበታለሁ እና እናንተም ከእኛ ጋር ህብረት እንዲኖራችሁ ነው አሁን የምንናገረው ተመልከቱ ወገኖች፣ የክርስትና እምነት ዕድር አይደለም። የክርስትና እምነት ዕቁብም አይደለም። የክርስትና ህብረት የፖለቲካ ስብስብም አይደለም። የክርስትና ህብረት የክርስትና እምነት የአማኞች ህብረት ነው። አማኞች በመጀመሪያ ከእግዚአብሔር ጋር ህብረት ያላቸው ሰዎች ህብረት ያልነበራቸው ሰዎች እየተጨመሩ እየተጨመሩ አንድ ላይ ህብረት ነው የሚሆነው የክርስቲያኖች እምነት። ስለዚህ ዓላማውን ሲናገር እናንተ ከእኛ ጋር ህብረት እንዲኖራችሁ፣ ህብረት እንዲኖራችሁ የሚታወጅላችሁ እናንተ ከእኛ ጋር ህብረት እንዲኖራችሁ ነው። የስብከቱ የመልእክቱ ዓላማ ሰዎች በመጀመሪያ ከእግዚአብሔር ጋር ህብረት ኖሯቸው፣ ከእግዚአብሔር ጋር እውነተኛ ህብረት ካላቸው ከሌሎች ጋር አብረው ህብረት እንዲኖራቸው ነው። ይሄ ነው ቤተክርስቲያንም ቤተክርስቲያን የሚያሰኛት። ቤተክርስቲያን ህንፃ አይደለም። እንደዛ የሚያስቡ ሰዎች አሉ። ቤተ ክርስቲያን የአማኞች ስብስብ ናት። ኢንዲቪጁዋልስ ተሰብስበው አንድ ላይ ሲሆኑ በየግላቸው ጌታን የሚያውቁ በየግላቸው ከጌታ ጋር ህብረት ያላቸው ተሰብስበው አንድ ላይ ትልቅ ህብረት የሚመሰርቱበት ህብረት ነው። ግን የምናውጅላችሁ እግዚአብሔርን እንድታውቁ ከእሱ ጋር ህብረት እንዲኖራችሁ ነው። የህብረቱ መሰረት ማዕከሉ የተገለጠው ህይወት ነው። ጌታ ኢየሱስ ነው። እሱ ደግሞ ከመጀመሪያ የነበረው ነው እና እኔና እናንተን እየፈጠረ ነው እና ከእሱ ጋር ህብረት እንዲኖራችሁ ነው። እዚህ ጠዋትም ፓስተር ሲጠቅሰው ነበር። እዚህ ጋር የምጠቅሰው ቃል አለ። ህብረት የሚለው ቃል በግሪክ ኮይኖኒያ ከሚል የተተረጎመ ነው። ምን ማለት ነው? ኮይኖኒያ የሚለው ቅድም እንዳልኩት እድር ወይም ደግሞ እቁብ ማለት አይደለም። ወይም ደግሞ የሆነ ማህበር ማለት አይደለም። ግን ህይወትን ህይወትን ራሱን ህይወትን አብሮ አንድ ላይ መከፋፈል ማለት ነው። በህይወት ዓላማ ውስጥ አንድ ላይ መተሳሰር፣ አንድ መሆን፣ አንድ ሀሳብ፣ አንድ ፍቅር፣ አንድ አጀንዳ፣ አንድ ገጽ ኖሮን መመላለስ ማለት ነው። ይሄ ህብረቱ። እኛ ከእግዚአብሔር ጋር እንዲህ አይነት ህብረት ነው ያለን። እግዚአብሔር የሚለውን እናደርጋለን እንደሚለው እንኖራለን። እኛ ከእሱ ጋር ህብረት አለን። በመጽሐፍ ቅዱስ ላይ እንደዚህ አይነት ሰዎች ነበሩ። አሁን በቀጥታ ዘፍጥረት ላይ ብትሄዱ ዘፍጥረት ምዕራፍ አንድ ሁለት ሦስት አራት አምስት እና ስድስት ከመጀመሩ በፊት አንድ ሰው በተለይ ተጠቅሷል። ሄኖክ የሚባል ሰው ሄኖክ አካሄዱን ከማን ጋር አደረገ ይላል። ከእግዚአብሔር ጋር አደረገ እና ሰዎች ሁሉ ከሃዲዎች ሆኖ በነበረበት ጊዜ በዛ በመጀመሪያው ጥቂት መቶ ዓመታት ውስጥ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወሰደው አልተገኘም ይላል። ሁለተኛው ሰው ከእግዚአብሔር ጋር አካሄዱን ያደረገው ኖህ ነው። ኖህ ከእግዚአብሔር ጋር አካሄዱን ያደረገ ጻድቅ ሰው ነበር። እሱ እና ሶስት ልጆቹ፣ ሚስቱ እና የሶስት ወንድ ልጆቹ ሚስቶች ስምንት ሰዎች አካሄዳቸውን ከእግዚአብሔር ጋር አደረገው ነው ማለት ህብረታቸው ከማን ጋር ነበር? ከእግዚአብሔር ጋር እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ይመላለሱ የነበረው እንደዛ ነበር። እና በጥፋት ዘመንና በጥፋት ውሃ ጊዜ እነዚህ ሰዎች ድነዋል። እግዚአብሔር ይመስገን። ህብረታችን ከእግዚአብሔር ጋር ሲሆን አካሄዳችን እንደ እግዚአብሔር ቃል ይሆናል። እንደ እግዚአብሔር ቃል ያልሆነ ምንም ነገር ወደኛ ቢመጣ ምንድን ነው የምንለው ነው የምንለው አያስፈልገኝም ይ ከዚህ ጋር ህብረት ማድረግ አልችልም ምክንያቱም የእግዚአብሔር ቃል ነው መሰረቴ እንደ እግዚአብሔር ቃል ነው የምወጣው የምገባው የእኛ ህብረት የእኛ ህብረት ብሎ ዮሐንስ ያነሳው ነገር አለ ቁጥር ሶስት መጨረሻው ላይ የእኛ ህብረት አለና ከአባት ጋር ደግሞም ከልጁ ከኢየሱስ ክርስቶስ ጋር ነው እኛ ህብረት አለ የእኛ ህብረት ከአብ ከአብ እና ከኢየሱስ ጋር ነው እዩት ሰላም አለን እረፍት አለን ነፃነት አለን ክብር ለእግዚአብሔር ይሁን እግዚአብሔርን እናውቀዋለን በሱ ላይ እንደገፋለን በሱ ላይ ተደግፈናል ግንኙነታችን ወዳጅነታችን ቤተሰብነታችን በመጀመሪያ ከማ ጋር ነው ከእግዚአብሔር ጋር ነው ይሄ ደቀ መዛሙርትን ሁሉ ወክሎ የተናገረ ነው በየዕለቱ በየደቂቃው በየሰከንዱ ከሱ ጋር ነው ያለ ነው እሱ የሌለበት ቦታ የለም ባለበት ቦታ ላይ ነው እኛም ያለነው ከሱ ጋር ህብረት አለን እና ግብዣው እኛ ከሱ ጋር ህብረት ስላለን እናንተም ኑና ከማን ጋር ህብረት ይኖራችሁ ከእኛ ጋር ደግሞ ህብረት ካደረግነው ከእግዚአብሔር ጋር ህብረታችሁ ይሁን እናንተም ህብረት እንዲኖራችሁ ነው ከማ ጋር ከእግዚአብሔር ጋር ከእኛም ጋር እኛ ከእሱ ጋር ስላለን እናንተም ከሱ ጋር በሱም ምክንያት እኛና እናንተ ደግሞ ምን ይኖረናል? ህብረት ይኖረናል። እድር አይደለም የሚኖረን ህብረት ነው የሚኖረን። ሀሳቤ እየገባችሁ ነው? የክርስቲያን ህብረት በጣም የተለየ ነው። በጣም የተለየ ነው። በእግዚአብሔር ላይ የተመሰረተ ፍጹም የእግዚአብሔር እውነት የሚገለጥበት ነው። ይሄ የአማኞች ህብረት ውጤት አለው ወይ የሚል የሚቀጥለው ነጥብ ላይ እሄዳለሁ። የአማኞች ህብረት ውጤት ቁጥር አራት ላይ ስትመጡ ውጤቱን ይናገራል። የእናንተም ደስታ ሙሉ እንዲሆን እነዚህን ነገሮች ለእናንተ እንጽፍላቸዋለን። አሁን መልእክቱ በሙሉ አሁን እስካሁን የተነገረው ነገር በሙሉ እነዚህን ነገሮች ለእናንተ የምንጽፈው የእናንተ ደስታ ምን እንዲሆን ነው ብሎ ነው የሚናገረው። ሙሉ እንዲሆን ነው። የእናንተ ደስታ ሙሉ እንዲሆን። ይሄ የህብረቱ ውጤት ነው። የህብረቱ ውጤት የደስታ ሙሉነትን መስጠት ነው። ወገኖች እባካችሁ ስሙ። ሰዎች ደስታን ለማግኘት ብዙ ነገር ያደርጋሉ። ብዙ ነገር ብዙ ነገር ውስጥ ይገባሉ። ደስታ ለማግኘት የሚጠጡ ሰዎች አሉ። አሁን አሁን አሁን እኛ እዚህ ተሰብስበን የሚጠጡ ሰዎች አሉ። ደስታ ለማግኘት ጀስት ሪላክስ ለማድረግ ብለው የሚጠጡ ግን ደስታ አያገኙም። ደስታን ለማግኘት የሚያጭበረብሩ ሰዎች አሉ። ደስታን ለማግኘት እጅግ በጣም አጸያፊ ኃጢአት የሚሰሩ ሰዎች አሉ። እዚህ ደስታን ለማግኘት የሚሰሩ ኃጢአቶችን እዚህ መድረክ ላይ መናገር ተገቢ አይደለም። በጣም ብዙ እርኩሰቶች አሉ ደስታን ለማግኘት እና ግን ደስታቸው ሰዎች በኃጢአት እናገኛለን የሚሉት ደስታ ሙሉነት ኖሮት አያውቅም። እና ይሄ የደስታ ሙሉነት ምን ተብሎ ነው የሚታወቀው? በአማርኛ ሐሴት የምንለውን ነው። ሐሴት የምንለውን የደስታ አይነት የሚያመጣ ነው። በእርግጥ እዚህ ቦታ መኖር የነበረበት ሐሴት የሚለው ቃል ነው ማለት። በሐሴትና በደስታ መካከል ልዩነት አለ። እኔ አርብ ዕለት በዚህ በሬዲዮ ሳስተምር ነበርና አንድ ሰው ከካናዳ ነው የጠየቀኝ፣ ጥያቄ እንዲ ምንድን ነው በዚህ በደስታ ጆይ በሚለው እና ሃፒነስ በሚለው መካከል ያለው ልዩነት ብሎ ጠየቀኝ። እና ጥያቄው ጥሩ ነው፣ ግን ለመመለስ ሞክሪያለሁ። ይሄ ቴክስት ግን በደንብ ይመልሰዋል። ሀሴት የሚባለው ነገር በሁኔታዎች ላይ የምናገኘው ደስታ አይደለም። ሀሴት ሀሴት በመጠጣት ሰዎች ደስታ እናገኛለን ይላሉ። በመዝፈን፣ በመዝለል፣ በመጨፈር ወይም በመደነስ ደስታ ልናገኝ እንችላለን ይላሉ። ይህ ውጫዊ ነገር ላይ የተመሰረተ ደስታ በሙሉ ደስታ ነው። ሀሴት ግን በውስጣዊ እውነት ግንዛቤ ላይ የተመሰረተ ነገር ነው። ይህንን ዝናብ ቢመጣ፣ በረዶ ቢመጣ፣ ማዕበል ቢመጣ፣ የምድር መናወጥ ቢመጣ ከውስጣችን የሚወስደው ማንም የለም። ሀሴት ያኛውን ደስታ የሚባለውን ነገር ሰዎች ፊታቸው ጠቆር ሲል ምናልባት ከውስጣችን ልምልል ይችላል። ሐሴት በማጣት በማግኘት ላይ የተመሰረተ አይደለም፣ እግዚአብሔርን በማወቅ ላይ የተመሰረተ ነው እና ይሄን ልዩነት ማወቅ በጣም ጥሩ ነው እና አንዳንድ ቦታዎች ላይ ሐሴትን ሐሴት ብሎ ለመተርጎም መጽሐፍ ቅዱስ ተርጓሚዎች እኔም ችግር አለብን። ግን ነገሩ ሐሴት ነው። ስለዚህ የእናንተ ሐሴት ሙሉ እንዲሆን እነዚህን ነገሮች እንጽፍላችኋለን። እዚህ መጽሐፍ ቅዱስ ላይ ይህንን ሐሴት የውስጥ ሙላት በውስጣችን መኖሩን የሚያሳይ ነገር ነው እና ልዩ ልዩ የመጽሐፍ ቅዱስ ክፍሎች ላይ ይሄ ተገልጧል። አሁን ፈጠን ፈጠን ብዬ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ ጌታችን ኢየሱስ ክርስቶስ እነዚህን ነገሮች ነግሬያችኋለሁ፣ ያም ደስታዬ በእናንተ እንዲኖር የእናንተም ደስታ ሙሉ እንዲሆን ነው። ጌታ ኢየሱስ ክርስቶስ ሁልጊዜ የእኛ ደስታ ሙሉ እንዲሆን ይፈልጋል። ማለት ሐሴት የሚባለው ነገር ውስጣችን ማንም የማይነቀንቀው ውስጣችን እንዲኖር ይፈልጋል። ይሄ ከእምነት የሚመጣ ነገር ነው። ዮሐንስ 17 ቁጥር 13 ላይ ደግሞ እራሱ ጌታ ኢየሱስ እንደዚህ ብሏል። እኔም አሁን ወደ እናንተ እመጣለሁ፣ እነዚህንም ነገሮች ባለሞኜ እናገራለሁ ያም የእኔ ደስታ በነሱ በራሳቸው ውስጥ እንዲፈጸም ነው ብሎ ጌታ ኢየሱስ ክርስቶስን ማመንና ከጌታ ከኢየሱስ ክርስቶስ ጋር እውነተኛ ህብረት ማድረግ ማንም ሊወስድብን የማይችል የውስጥ የደስታ ሙላትን እንደሚሰጥ ነው። አሁንም ጌታ ኢየሱስ ክርስቶስ ደስታችን ፍጹም እንዲሆን እንደዚሁ ተናግሯል። ዮሐንስ ምዕራፍ 15 ላይ ደስታችሁ ፍጹም እንዲሆን ከዚህ በፊት ምንም አለመናችሁኝም። አሁን ግን ለምኑ፣ ደስታችሁ ፍጹም ይሆናል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ሙሉ ደስታ፣ የደስታ ፍጹምነት ሙላት በእርግጥ ለክርስቲያን ይቻላል አሁን ባለንበት ዘመን? እኔ መልሴ የማይቻል ቢሆን ይሄ አይጻፍም ነበር ነው። የማይቻል ቢሆን ይሄ አይጻፍም ነበር። ስለሚቻል ነው። እግዚአብሔር ሙሉ ደስታ በውስጣችን ለማስቀመጥ ስለሚችል ሙሉ ደስታ እንዲኖራችሁ ነው ተብሎ አይጻፍም ነበር። ስለዚህ ወገኖች፣ ዮሐንስ የሚለው ህብረቱ ውጤት አለው ከእግዚአብሔር አብ ጋር ከልጁ ከኢየሱስ ክርስቶስ ጋር እኛ ህብረት ስላለን ሙሉ ደስታ አለን። እናንተ ደግሞ ይህንን የምንነግራችሁ ከሱ ጋር ከልጁ ከኢየሱስ ክርስቶስ ከእግዚአብሔር አብ ጋር ህብረት ኖሯችሁ እኛ ያገኘነው ሙሉ ደስታ እናንተም እንዲኖራችሁ ነው አላማው ይሄ ነው። ነገር ግን የክርስትና ሀሴት በዓለም በሚገኙት ነገሮች ላይ የተመሰረተ አይደለም። ዮሐንስ የጻፈልን ከእግዚአብሔር ጋር በመሆን የምንጋራቸው የምንጋራቸውን እነዚህን አስደናቂ እውነቶች ነው። ብዙ ክርስቲያኖች እውነተኛ ደስታ በውስጣቸው የለም። ስለዚህ ደስታን ለማግኘት የተለያየ ነገር በማድረግ ደስታ ማግኘት እንችላለን ብለው ያስባሉ። በዚህ ባለንበት ዘመን የብዙዎች ችግር እውነተኛ ሐሴት ከውስጣቸው ማጣት ነው። ስለዚህ ይሄንን ያኔም የነበረውን ችግር ነው ዮሐንስ ምን እያለ ያለው? ለእናንተ የማሳስባችሁ ሙሉ ደስታ እንዲኖራችሁ ነው። ሙሉ ደስታ የሚኖራችሁ እኛ ያለን አይነት ህብረት ከእግዚአብሔር ጋር ምን ስታደርጉ ነው ሲኖራችሁ ነው ከእግዚአብሔር አብ እና ከልጁ ከኢየሱስ ጋራ ሙሉ ህብረት ካላችሁ በመንፈስ ቅዱስ ኃይል አማካኝነት ከእኛም ጋር ደግሞ ህብረት ሲኖራችሁ፣ በእርግጥ አዎ፣ የመጀመሪያው ከእግዚአብሔር ጋር ነው፣ ሙሉ ደስታ ይኖራችኋል። እግዚአብሔር ይመስገን። ሙሉ ደስታ፣ በነገሮች የማይለወጥ ደስታ፣ በነገሮች የማይመዘን ደስታ፣ እግዚአብሔር በህይወታችን የሚሞላው ደስታ እንዲኖረን ነው። የአምስተኛው እና የመጨረሻው ነጥቤ የክፍሉ ዋና ዋና ነጥቦች ከዚህ ይቀጥላሉ። የሚቀጥለውን ሳምንት ሁለተኛውን የምዕራፍ አንድን ክፍል በጣም አስደናቂ ነው። ግን የክፍሉ ዋና ዋና ነጥቦችን ላንሳ። ስምንት ነገሮች እዚህ ክፍል ላይ ተጠቅሰዋል። እስካሁን ባየነው የመጀመሪያው በመጀመሪያ በነበረው በእግዚአብሔር በሱ እንድናምን ከመጀመሪያ የነበረውን እሱን ጠቅሶ እሱ ሊታወቅ የሚችል አሁንም አሁንም ሊታወቅ እንደሚችል ማስረዳት ነው። ሁለተኛው እሱ በስጋ ተገልጧል፣ አይተውታል። እኛ ደግሞ በመንፈስ እና በእምነት እንድናየው ተደርገናል። እሱ የህይወት ቃል ነው። ጌታችን ኢየሱስ ክርስቶስ የህይወት ቃል ነው። ህይወት ነው ራሱ የህይወት ምንጭ ነው። የህይወት ሁሉ መሰረት ነው ስለዚህ እኛም ራሳችን የተመሰረት ነው። በሱ ላይ ነው። ይሄ ቃል ጌታችን ኢየሱስ ክርስቶስ። አዎ አብ የሚባለው እግዚአብሔር አለ፣ ወልድ ደግሞ አለ። እነዚህ አብና ወልድ አንድ መሆናቸውን ግን ደግሞ የተለያየ ስብእና እንዳላቸው የሚጠቁም ክፍል አለው። ሁለት አማልክት የሉንም፣ ሶስት አማልክት፣ አንድ አምላክ ግን፣ በአንድ አምላክ ውስጥ ሶስት ስብእናዎች እንዳሉ የሚያስረዳም ነው። ሌላው ከእግዚአብሔር ጋር ህብረት እንድናደርግ ተጠይቀናል። በዚህ ክፍል ውስጥ ዋናው መልእክቱ ይሄ ነው። ከእግዚአብሔር ጋር ህብረት እና ከእግዚአብሔር ጋር ህብረት አስደናቂ ነገር ነው በምድር ላይ በኋላ እናገራለው። መጀመሪያ ላይ ያልኩት ነገር ነው። ከእግዚአብሔር ጋር ህብረትን ማድረግን የመሰለ ክብር፣ የመሰለ በረከት፣ የመሰለ ጥቅም፣ የመሰለ ትልቅ ነገር የለም። በምድር ላይ ከእግዚአብሔር ጋር ህብረት ማድረግ ተመልከቱ። በምድር ላይ የምናደርጋቸው ህብረቶች በሙሉ ከእግዚአብሔር ውጪ በሙሉ አላፊዎች ናቸው። በሙሉ ዘላለማዊዎች አይደለም። ይሄኛው ግን ዘላለማዊ ነው። ጠቃሚ ነው። ደግሞ እኛን በብዙ መልኩ የሚባርከን የሚከልለን፣ የሚጠብቀን ህብረት ነው። ይሄ ህብረት ይሄ ህብረት ካለን እኛ ተንከራታቾች አንሆንም። እኔ ይህንን ቃል ደጋግሜ ተናግሬዋለሁ። ብዙም ቦታ ከእግዚአብሔር ጋር ህብረት የሌላቸው ሰዎች የሚያስቡት እግዚአብሔር በሌሎች ሰዎች በኩል እንደሚገኝ ነው። ታስባላቸው ይህንን እግዚአብሔር በሌሎች ሰዎች ከዩሮፕ ወይም ደግሞ ከተለየ ቦታ የመጡ ሰዎች ይናገሩኛል ብለው ነው የሚያስቡት፣ ከእግዚአብሔር ጋር ህብረት የሌላቸው ሰዎች። ከእግዚአብሔር ጋር እውነተኛ ህብረት ሲኖረን እግዚአብሔር ራሱ ለራሳችን ምን ያደርጋል፣ ይናገረናል። ራሱ ራሳችንን ይባረከናል። ክርስትና እንደዚህ ነው። ክርስትና እንደዚህ ነው። እዚህ መጽሐፍ ቅዱስ ላይ ፈውስን በተመለከተ የተሰጠ አንድ መመሪያ አለ። መመሪያ ነው ይሄ፣ ለዘመናት ሁሉ የሚሆን መመሪያ ነው። ሐዋርያቱ ጌታ መንፈስ ቅዱስ በያዕቆብ በኩል ነው ይሄንን የሰጠው መመሪያ። ያዕቆብ ምዕራፍ አምስት ላይ ብትመጡ ምን ይላል? ያዕቆብ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው፣ የማርያም ልጅ ነው። እና ያዕቆብ ምንድን ያለው? ከእናንተ የታመመ ማንም ቢኖር አለና፣ የቤተ ክርስቲያን ሽማግሌዎችን ይጥራና፣ እነሱ ምን ያደርጉለት? ይጸልዩለት ይላል። እነሱ ዘይት ቀብተው ይጸልዩለት፣ ድውዩን ደግሞ በእምነት የጸለዩ ጸሎት ያነሰዋል፣ እና ኃጢአትም እንኳን ቢኖርበት ይሰረይለታል ይላል። ይሄ ብቻ ነው ስለ ፈውስ የተሰጠው መመሪያ። ማለት አሁን እናንተ የዚህ ቤተ ክርስቲያን አባል ናችሁ። የሌላ ቤተ ክርስቲያን ሽማግሌ ጠርታችሁ እንዲጸለይላችሁ የሚል ሀሳብ የለው። እዚህ ያለው ቤተ ክርስቲያን ሽማግሌ ጥሩት፣ ታምም ያለው በሉት፣ ይጸልይላችኋል፣ ትፈወሳላችሁ። የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ ፈውስን እግዚአብሔር በቤተ ክርስቲያን ውስጥ ሲያስቀምጥ ያስቀመጠው በመሪዎች ላይ ነው እንጂ ፈዋሽ ከሌ ፈዋሽ ከሌ የሚባለው ነገር መጽሐፍ ቅዱሳዊ አልነበረም፣ አይደለም። እንዳትታለሉ። ይሄ ብቻ ነው የተሰጠው ትእዛዝ። ሌሎች ሌሎችንም ነገሮች በየጊዜው እናያለን። ግን ፖይንቴን ተመልከቱ። ከእግዚአብሔር ጋር ህብረት ካለን፣ ከዚህ ከሰማይና ከምድሩ ፈጣሪ፣ ሁሉም ከሚያውቀው ሁሉም ከሚችለው ጋር ህብረት ካለን፣ ኢማጂን ምን አይነት ሰዎች ልንሆን እንደምንችል ገምቱ። በጣም የተባረክን ጸሎታችን የሚሰማ እግዚአብሔር በድል የሚመራን በጣም ደስተኞች እና እግዚአብሔርን የምናውቅ ስለ እግዚአብሔር ጥርጥር የሚባል ነገር የሌለን ዶክትሪንን የምናውቅ የጌታ ኢየሱስ ክርስቶስ እውነተኛ ተከታዮች እንሆናለን ማለት ነው ሌላ ማንም ምንም ይበል እኔ ጉዳይ አይደለም ከእግዚአብሔር ጋር ህብረት እንዳለኝ ብቻ እርግጠኛ መሆን እፈልጋለሁ በየቀኑ በየቀኑ ከእግዚአብሔር ጋር ህብረት ካላችሁ ጥያቄያችሁ ይመለሳል፣ ደዌያችሁ ይነሳል፣ ህመማችሁ ይፈወሳል፣ ሸክማችሁ ይቃለላል። ምክንያቱም ከማን ጋር ህብረት አላችሁ? ሁሉም ከሚችለው እግዚአብሔር ጋር ህብረት አላችሁ። ይሄ የህይወት ቃል ራሱ ጌታ ኢየሱስ ክርስቶስ መሆኑን ነግሮናል። ከኢየሱስ ጋር ህብረት ማድረግ ወደ ሙሉ ደስታ ውስጥ እንደሚያስገባን ነግሮናል። ስለዚህ እነዚህ አራት ቃሎች አንደኛ ዮሐንስ ምዕራፍ አንድ አራት ቃሎች ነው ያየነው፣ በጣም አስደናቂ ቃሎች ናቸው። በህይወታችን እንደገና እንደገና እያነበብን ልናዋህዳቸው ይገባናል። እግዚአብሔር አምላክ ከሱ ጋራ ህብረት እንድናደርግ ስለፈቀደ፣ ስለጠራን፣ ስለወደደን፣ ስለመረጠን እጅግ በጣም ልንደነቅ ይገባናል። አስቡ እንደገና፣ እዚህ ሀገር በጣም ሚሊዮነር የሆኑ ሰዎች አሉ። እና በቅርቡ አንድ ዌብሳይት ላይ በአሜሪካ ውስጥ ካሉ ሚሊዮነሮች መካከል 80 ቢሊዮን ነው፣ 18 ቢሊዮን ነው፣ እንደዚህ ገንዘብ ያለው ሰው እዚህ ኢንዲያና ውስጥ የሚኖር ሰው አለ እና ስሙን ጠቅሶ አሁን አሰብኩኝ እኔ ይሄ ሰው እየመቼም ቢሊዮነር ነው። በጣም ብዙ ቢሊዮን ብር አለው ዶላር አለው። ጓደኛ ለማድረግ ከሱ ጋር ህብረት ለማድረግ አሰብኩኝ እና እንዲሁ ይቻላል ብላችሁ ታስባላችሁ? አላቅም እንደሚቻል፣ ግን የሚቻል አይመስለኝ አሁን ይሄ ይህንን ሁሉ ቢሊዮን ብሩን ጥሎ የሚሄድ ሰው ነው እግዚአብሔር የሚባለውን አምላክ ደግሞ አስብ ከእሱ ጋር ህብረት ማድረግ ይቻላል አዎ ይቻላል ጥሪው ክርስትና በሙሉ መልክቱ ስብከቱ ትምህርቱ መሆን ያለበት አንተ ሰው ከእግዚአብሔር ጋር ህብረት ማድረግ ትችላለህ ና ከእግዚአብሔር ጋር ህብረት አድርግ አንቺ ሴት ከእግዚአብሔር ጋር ህብረት ማድረግ ትችያለሽ ነይ ከእግዚአብሔር ጋር ህብረት አድርጊ ነው ስለ ሃይማኖተኝነት አይደለም በግል ከእግዚአብሔር ጋር ስለሚኖር መተዋወቅና ህብረት ነው። ይሄ ከእግዚአብሔር ጋር ህብረት ቢኖረን፣ ቢሊዮነሩ ሰውዬ ጋር ህብረት ቢኖረኝ ቢቸግረኝ ገንዘብ ይሰጠኛል አይደል ብዬ አስባለሁ። በጣም ንፉግ ካልሆነ ግን፣ እግዚአብሔር ደግ ነው፣ በሁሉ ነገር ሊባረከን ይችላል። ትልቁ ነገር ከእግዚአብሔር ጋር ህብረት አለን ወይ ነው። ጸሎታችን ይጣፍጣል። በየቀኑ እግዚአብሔር ይመራናል። በየቀኑ እግዚአብሔር ይባረከናል። በየቀኑ እግዚአብሔር ደስታ ይሞላናል። እና ይሄ ህብረት ከህብረቶች ሁሉ የተለየ በጣም አስፈላጊ፣ በጣም ድንቅ እና ሁልጊዜ ልንጠብቀው ሊኖረን የሚገባ ነገር ነው። በተለይ አሁን ባለንበት ክፉ ዘመን ክፉ ዘመን ውስጥ ነው ያለ ነው። ከእግዚአብሔር ጋር ያልሆኑ ከምንም ነገር ጋር ቢሆኑ ምንም ነገር አይሆንላቸውም። ከእግዚአብሔር ጋር የሆንን ግን እግዚአብሔር ሁሉን ያደርግልናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባርካችሁ። የሚቀጥለው ሳምንት የሚቀጥለውን ክፍል እናያለን። ናንሲ ትመጣና የቁጥር ሁለትን እንዘምራለን። ቁጥር ሁለት አምላክ እረኛዬ ነው። ይሄ እግዚአብሔር ህብረት ከእሱ ጋር አደርጋለሁ እሱ ደግሞ ይመራኛል የሚለው ነው አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ ክንድ ላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንድ ይበርታ፣ በጠላት በር ስራቸው ይፍረስ፣ ይድቀቅ፣ ይሰበር። ሃሌሉያ ስምህ ለምለም ዙፋን ይጽና፣ ለባርያህ በጎ ውለሃልና፣ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ውዳሴ ካፌ አንተን ከልቤ ከቶ አይጠፋም ብኖር ተርቤ፣ ሃሌሉያ የቅርብ ወዳጄ የጦር አዝማቼ ብቻ ትለየኝ ልቆይ ተግቼ፣ ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ብቆም ብቀመጥ ብሄድ ብተኛ አምላኬ አንተ ነህ የኔ ጓደኛ ሃሌሉያ። ጽልመት ቢመጣ የመከራጉም አንተን ጠርቼ እኔ አላፈርኩም። ሃሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ህመሞትህን ስጋዬ ለብሶ ይዋረድ ይለፍ ጽዋህን ቀምሶ፣ ሀሌሉያ። የጻድቁ ሞት ነፍሴ ተጠምታ ትትገባት ትፈር ስምህን ጠርታ ሃሌሉያ። አምላክ እረኛዬ ነው። አምላኬ እረኛዬ ነው። አምላክ እረኛዬ ነው። አምላኬ እረኛዬ ነው። እንጸልይ። ወንድማችን ቴዎድሮስ ይጸልይልናል። አብረን እንጸልይ። ...dove arrivare